ኮሮና ቫይረስ በኦሮሚያ ክልል በተለይም በፊንፊኔ ዙሪያ ልዩ ዞን እየተስፋፋ መሆኑን የኦሮሚያ ጤና ቢሮ ገልጿል። በክልሉ ውስጥ ቁጥራቸው ከመቶ ያላነሰ እስረኞች ለቫይረሱ መጋለጣቸውን የክልሉ የጤና ቢሮ ለቪኦኤ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል። ሁሉም ቦታ ላይ እየተስፋፋ ነው ያለው ስፔሻል አሁን በጣም እየበዛ ያለው ባንክ ሰራተኞች አካባቢ፣ ሰው የሚበዛበት የባስ ስቴሽኖች አካባቢ፣ የተለያዩ ቦታዎች በሽታው በጣም እየተሰራጨ ነው። ሪፖርት የሚያሳየው በተለይ ጤና ተቋማት ምን ያህል የጤና አገልግሎት ሰራተኞች በበሽታው ተይዘዋል። ከፍተኛ ባለሙያ ከሐኪሞች እስከታች ድረስ በዚህ በሽታ የተጠቁ ሰዎች አሉ። በእኛ ክልልም ወደ ሰላሳ ስድስት የሚሆኑ ባለሙያዎች በኮቪድ አስራ ዘጠኝ በሽታ መያዛቸው ተረጋግጧል ማለት ነው። በተለይ የኮሮና ቫይረስ ኮቪድ አስራ ዘጠኝ እየተስፋፋበት ያለ የሚነገረው ኦሮሚያ ውስጥ እስር ቤቶችን በተመለከተ ነው። በቅርብ አሜሪካ ድምፅም የዘገበው በምስራቅ ባሌ ጊንር ከተማ ብቻ ከስልሳ በላይ የሚሆኑ ሰዎች በኮሮና ቫይረስ መያዛቸው ተነግሯል። እስር ቤቶች አካባቢ ላይ በአጠቃላይ የኦሮሚያ ጤና ቢሮ ይህንን በተመለከተ ያለው ዳታ ምን ይመስላል? እውነት ነው ያው አንተ እንዳነሳው፣ በቁጥር እንዳነሳቸው በምስራቅ ባሌ ያው ከፊተኛ ቁጥር ነው እዛ አካባቢ ያለው ወደ ስልሳ አራት የሚሆኑ ሰዎች ናቸው። እንዲሁም በአዳማ ከተማ ወደ ሀያ አምስት የሚሆኑ ሰዎች በዚህ ተለይተዋል። እንዲሁም በነቀምቴ ከተማ ወደ ሰባት ሰዎች እና ወደ አምቦ ከተማም ሰዎች በአጠቃላይ ወደ ዘጠና ስምንት የሚሆኑ ሰዎች ተለይቶ። ሁሉም እስረኞች ናቸው ወይ? ፖሊሶች ምን ያህል ይሆናሉ? እስረኞች ናቸው ኦልሞስት። ታራሚዎች ናቸው ኦልሞስት፣ ከፖሊስ እና ከተለያዩ ወረዳዎች የመጡ ናቸው። ዞሮ ዞሮ አሁን ማድረግ ያለብን ሁሉም ቦታ ሁሉም ማህበረሰብ ውስጥ ይሄ በሽታ እንደገባ ሁላችን ማወቅ አለብን። ገጠሬ ይሁን ከሞያሌ እስከ ደምቢዶሎ ድረስ ሁሉም ቦታ ያልደረሰበት ቦታ ስለሌለ ሁላችንም ኢንተርቬንሽኑ ላይ ጥንቃቄ ማድረግ እንዳለብን ነው እኛ አቶ ብራኑ ከዚህ ቀደም ከሶስት ወር በፊት ቪኦኤ በሰራው ዘገባ የኦሮሚያ ጤና ቢሮ በተለይ በአዲስ አበባ የኮቪድ አስራ ዘጠኝ መስፋፋት ለፍንፍኔ ዙሪያ ልዩ ዞን ከፍተኛ ስጋትና አደጋ ነው የሚል ቅድመ ጥናት ገልጾ ነበር። አሁን በአጠቃላይ እነዚህ ከተሞችም ሆኑ ሌሎች ከተሞች በአል ስናያቸው ምን አይነት ሁኔታ ላይ ናቸው ያሉት? ትክክል ነው። ያው ምናልባት ያው እዚህ አካባቢ ኦሮሚያ ፍንፍኔን ዙሪያውን ያሉት ከተሞች ላይ ጥንቃቄ ስናደርግ ነበረ። ዙሮ ዙሮ አሁን ለምሳሌ ቡራዩ ከተማ ብንወስድ ከኛ ክልል በጣም ከፊተኛ ቁጥር ያለውን የኮቪድ አስራ ዘጠኝ ሪፖርት ያደረጉት ከተሞች ወይ ዞኖች ውስጥ ነው የሚመደበው። ለምሳሌ ከሁለት ሺ አንድ መቶ አርባ ስምንት ናሙና ወስደን ቴስት ካደረግናቸው ሰዎች ወደ ሁለት መቶ ስልሳ አንድ የሚደርሱት ሰዎች ኮቪድ አስራ ዘጠኝ በሽታ መያዛቸው አልሬዲ ተረጋግጧል ተደርጓል። ይሄ ከመቶ ሰዎች አስራ ሁለቱ ለዚህ በሽታ ተጋራጭ መሆናቸውን የሚያሳየው ይህ ከፍተኛ ቁጥር ነው። ስለዚህ እዛ አካባቢ በጣም ጥንቃቄና ቁጥጥር ማለት እንዳለብን ነው የሚያሳየው እና ወደ ምስራቅ ሸዋ ብንወስድ ወደ ሶስት ሺህ ዘጠኝ መቶ ሀያ ሶስት የሚሆኑ ናሙናዎችን ወስደን ወደ መቶ ሰማንያ ሰባት የሚሆኑ ሰዎች በኮቪድ አስራ ዘጠኝ መያዛቸውን ወደዚህ ደርሰንበታል ከመቶ ስናሰላ ወደ ከመቶ ሰዎች አምስት ሰዎች በዚህ ኮቪድ መያዛቸው ነው የሚያረጋግጠው ሌላውን ለምሳሌ ወደ ለገጣፎ ማየት እንችላለን ስድስት መቶ አስራ ስድስት ምናምን ወስደን ሰማንያ አምስት የሚሆኑ ሰዎች በዚህ ቫይረስ መያዛቸው ነው የሚያረጋግጠው ሌላው ደግሞ ይህሚኦልሞት ከመቶ ስንጣን ከፊተኛ ቁጥር ነው ከመቶ ሰዎች አስራ አራት ሰዎች በዚህ በሽታ መያዛቸው ነው የሚያሳየው እና ዞሮ ዞሮ ቁጥሩ ይለያይ እንጂ በዚህ ሰዓት በእኛ በሀያ አንድ ዞኖች እና በአስራ ዘጠኝ ከተሞች ሁሉም ሁሉም ቦታ የዚህ የኮቪድ አስራ ዘጠኝ በሽታ ሪፖርት አድርጓል፣ ኤክሰፕት ቢሻን ጉራቻ ቢሻን ጉራቻ እስካሁን ሪፖርት አላደረገን። ያው የማህበረሰባችን ጥንቃቄ ማረግ አለበት ብዬ ነው የማንስበው። በተለይ ከዚህ ቀደም መጀመሪያ አምስት ስድስት ወር በፊት የቫይረሱ ስርጭት በሀገራችን ሲጀምር ከፍተኛ ጥንቃቄዎች በማህበረሰቡ ጋር ይታይ ነበር። የጤና ባለሙያዎችም ከፍተኛ ክትትል ያደረጉ ነበር። አሁን ግን ከብዙ ቦታ እየተሰማ ያለው ሰው በቫይረሱ መሞቱ እየታየ የማህበረሰቡ በቤተሰብ ጋር ያለው ክትትልና ቁጥጥር እየተደረገ አለመሆኑን፣ በጤና ተቋማት ክትትል ላይም እጥረት እንዳለ የሚያነሱ አሉ። በቅርብ አዳማ ላይም ተመሳሳይ ነገር ከትላንት ጀምሮ እየተነሳ ይገኛል። ችግሩ ምንድን ነው? ምን ስኔ ታዘበው የናንተ ቢሮ? ያው አንተ እንዳነሳው ነው። ሁሉም ጋ መዘናጋ ግን መዘናጋ፣ ቅድም ማንሳት እንደሞከርኩት ስራ ውስጥና መስዋዕትነት የሚያስከፍለን ነው የሚመስለው እና ሁላችንም በጣም ጥንቃቄ ማብዛት አለብን። የላላ ነገር አለ። ባለፈውም ኢቭን በመንግስት በኩል ኮሚኒቲ በኩልም የሚደረገው ጥንቃቄ ከመጀመሪያ ሆኖ አሁን ኮምፔር ስናደርግ እና ስናሰላ አሁን በጣም እያነሰ መሆኑን ነው የሚያሳየው። እና አሁን በቅርብ ጊዜ ባለፈው ዱከም አካባቢ አንድ ሰው የሞተ ነበር እና በዚህ አንጻር አንድ የሞተው ሰው ላይ ንክኪ ያላቸው ሰዎች ለይተናል ማለት ነው። በዚህ ቀብር ላይ በተፈጸመው ንክኪ ሀምሳ አምስት ሰዎች ተይዘው ከሀምሳ አምስት ሰዎች አንደኛ ሞት ተፈጸ አፍተን አድርገዋል ማለት ነው። ሌላው እንዲሁም በምዕራብ ጉጂ አሁን ማንሳት እንችላለን ከአንድ ሰው ቀብር ላይ ወደ አርባ አራት ሰዎች ንክኪ ያላቸው ሰዎች ለይተን ኮሮና ቫይረስ ፖዚቲቭ መሆናቸው የተረጋገጠ ነው። ስለዚህ ሁና ሁላችንም ጥንቃቄ ማድረግ አለብን እንደዚህ አይነት ነገሮች ክስተቶች ከተፈጠሩ በኮቪድ ፕሮቶኮል ነው መሆን አለበት ሰው እንዳይበዛ ከአምሳ ሰው በላይ ቀብር ላይ መሳተፍ እንዳለበት የስቴት ኦፍ ኢመርጀንሲ ላይ ኦልሬዲ ወጥቷል እና እዚህ አንጻር ሁሉንም ነገር ሰው ላይ ማወል እንዳለብን ለማውጣት እንፈልገው በጣም ነው የማመሰግነው አቶ ብርሃኑ ቀናጢ በኦሮሚያ ጤና ቢሮ ህብረተሰብ ጤና አደጋ መምሪያ የህብረተሰብ ጤና ጥናትና ምርምር ቡድን አስተባባሪ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በጣም አመሰግኖታለሁ። አመሰግናለሁ ነ